በዚህ ልዩ ዘገባ ኢትዮጵያ ውስጥ በልማት ስም ይካሄዳል ያለው የውጭ ባለሀብቶች መጠነ ሰፊ የመሬት ኢንቨስትመንት እንዲቆም ፕሬዚዳንት ባራክ ኦባማ በጠቅላይ ሚኒስትር መለስ ዜናዊ ላይ ጫና እንዲያሳድሩ የሚጠይቅ ግልጽ ደብዳቤ ኦክላንድ ኢንስቲትዩት አውጥቷል። ካሊፎርኒያ ውስጥ የሚገኘው ይህ ኢንስቲትዩት ግልጽ ደብዳቤውን ያወጣው ከትናንት በስቲያ ግንቦት 11 ቀን 2004 ዓ ም በኢትዮጵያ ዘመን አቆጣጠር ነው። በሜሪላንዷ ካምፕ ዴቪድ ከተጠራው የስምንቱ ከበርቴ ሀገሮች ወይም ጂ8 ስብሰባ አንድ ቀን ቀደም ብሎ መሆኑ ነው። ደብዳቤው በወጣበት እለት በአፍሪቃ የምግብ ዋስትና ጉዳይ ላይ የተነጋገረው የስምንቱ ባለጸጋ ሀገሮች ጠቅላይ ሚኒስትር መለስ ዜናዊና ሌሎች ሶስት የአፍሪካ አገሮች መሪዎች የተገኙበት ሲምፖዚየም ዋሽንግተን ዲሲ ላይ ተካሂደዋል። የኦክላንድ ኢንስቲትዩትን ዋና ዲሬክተር አኑሪድሃ ሚታልን ሰለሞን አባተ ስለ ደብዳቤያቸው ዝግጅትና ይዘት አነጋግሯቸዋል። ውድ ፕሬዚዳንት ኦባማ በምግብ ዋስትና ጉዳይ ላይ ለመምከር የኢትዮጵያውን ጠቅላይ ሚኒስትር መለስ ዜናውን ጨምሮ ከአፍሪካ መሪዎች ጋር ግንቦት አስራ አንድ ቀን በካምፕ ዴቪድ የሚያደርጉት ስብሰባ በአፍሪቃ የምግብ ዋስትና እንዳይጨበጥ የሚያደርገውን ምናልባት ብቸኛው ግዙፍ ሰው ሠራሽ አስተዋጽኦ አበርካች የሆነውን መጠነ ሰፊውን በውጭ ባለሀብቶች የሚካሄድ የመሬት መዋዕለ ንዋይን ጉዳይ ለመፈተሽ የሚያስችል ትልቅ አጋጣሚ ነው ብሎ ይጀምራል። በካሊፎርኒያው ኦክላንድ ኢንስቲትዩት ዋና ዳይሬክተር አኖሪት አሚታል እና በአዲሲቱ ኢትዮጵያ የጋራ እንቅስቃሴ ዋና ዳይሬክተር ኦባንግ ሜቶ የተፈረመው ግልጽ ደብዳቤ ይህ 8000 ደጋፊዎቻቸው እንደፈረሙት የሚናገረው ግልጽ ደብዳቤ ከጋምቤላ 7000 ሰው በግዳጅ እያፈናቀለ መሆኑንና 150000 ተጨማሪ ሰው ወደ ሌላ ስፍራ ለመወሰድ መታሰቡን ያመለክታል። ከነዚህ አብዛኞቹ ተነሾዎች ራሳቸውን እያስተዳደሩ ያሉ ላለፉት 20 ዓመታት ከመንግስትም ሆነ ከውጪ አንዳች እርዳታ ያልተቀበሉ ቤተሰቦቻቸውን እየመገቡ የሚኖሩ የሀገሩ ገበሬዎች መሆናቸውንም ደብዳቤው ይጠቁማል። ደብዳቤው በማከልም እነዚህ በኃይል የታጀቡ የማፈናቀል ሥራዎች በሰብአዊ መብቶች ረገጣዎች የታጀቡና ተነሺዎቹ ከትውልድ ትውልድ ሲተላለፉ የመጡ መሬቶቻቸውን፣ የሚያጡባቸው ቤተሰቦቻቸውን የመመገብ አቅማቸውንም የሚያጡባቸው ናቸው ይላል። ኦክላንድ ኢንስቲትዩት ኢትዮጵያ ውስጥ አካሂጀዋለሁ ያለው ጥናት የግጭቶች የኃይልና መልሰው የሰፈሩ ማኅበረሰቦች የጠበቁትን ያላገኙበትን አሳዛኝ ያለውን ስዕል ያሳየበት ውጤትና ሪፖርት ይዞ መውጣቱ ይታወቃል። ኦክላንድ ኢንስቲትዩት ያካሄደውን እነዚህን መቶ ቃለመጠይቆችን አድርጌበታለሁ አጥኚዎቼ 11 የተለያዩ አካባቢዎችን መመልከታቸውንም የተናገረባቸውን ግኝቶቹን ሂውማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ማረጋገጡን ያነጋገርኳቸው የኦክላንድ ኢንስቲትዩት ዋና ዳይሬክተር ሚስ አኑሪታ ሚታል ገልጸዋል። የአሁኑን ግልጽ ደብዳቤ ካለፈው የካቲት ጀምሮ ሲያስፈርሙ እንደነበር የጠቆሙትን ሚታል ከደብዳቤያቸው ምን እንደሚጠብቁ ከፕሬዚደንት ኦባማና ከጂ ስምንት ምን እንደሚፈልጉ ጠይቄያቸው ነበር። ከኢትዮጵያ ጋር ከትላልቆቿ ለጋሾቿም ዩናይትድ ስቴትስ አንዷ እንደመሆኗ መጠን ጠንካራ መልእክት ልናስተላልፍላቸው ሞክረናል ብለዋል። በተሰባሰበ ፊርማ በተደገፈው ደብዳቤ ውስጥ በልማት እርዳታ ስም የኢትዮጵያውያንን የምግብ ዋስትና የሚያጠፋ በልማት ስም ከፍተኛ በሆኑ የመሬት ኪራይ ፕሮጀክቶች ልማትን የሚያጠፋ ተግባር የሚያከናውን በሰብአዊ መብቶች ረገጣዎች ተጠያቂ የሆነን አገዛዝ እየደገፉ መሆናቸውን አሳውቀናቸዋል። ጥናቶቹን ኢትዮጵያ ውስጥ ያካሄዱት ባለፈው ዓመትና ከዚያ ወዲህም መሆኑን ሚታል ጠቁመው የኢትዮጵያ መንግሥት ግን እነዚህ ውጤቶች ላይ የደረስነው ከቢሯችን ሳንወጣ እንደሆነ አድርጎ ይከሰናል ብለዋል። ክሶቻችን የተመሠረቱት በመሬት ላይ በቂ ጊዜ አጥፍተን ባደረግናቸው ጥናቶች ከማህበረሰቦች እነዚህ መጠነ ሰፊ የመሬት ኢንቨስትመንቶች ከነኳቸው ሰዎች ጋር ባካሄድናቸው ውይይቶች አጥኚዎቻችን ባይናቸው ባዩት እውነታ ላይ ነው። እርሳቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ከቁም ነገር ይልቅ በቋንቋ ያሸበረቀ ባሉትና በዚህ ዓመት ባወጣው ምላሽ ኦክላንድ ላይ ቁጭ ብለው የጻፉት ነው ሲል የሰጠው መግለጫ እውነት አይደለም ብለዋል። በምላሹ እኛ የኢትዮጵያን መንግስት የጠየቅነው ስም ከማጥፋት ከነዚህ የሐሰት ክሶች ይልቅ በእንዲህ አይነት ሁኔታ ውስጥ ማንም መንግስት የሚያደርገውን እናድርግ ነው። በቅድሚያ እኛ የጠየቅነው ግልጽ ምርመራ፣ ከፖሊሲ አውጪዎች ጋር የሚታይ ፍተሻ እንዲደረግ ከለጋሽና ሌሎችም ሀገሮች፣ እንዲሁም ነጻ መገናኛ ብዙሃን እንደ ጋምቤላና የታችኛው ኦሞን በመሳሰሉ አካባቢዎች ያለ ወታደሮችና የመንግስት ባለስልጣናት ጉብኝት እንዲያደርጉ እንዲፈቀድ ነው። የኢትዮጵያ መንግስት የሚላቸው ነገሮች ትክክል ከሆኑ እነዚህን ነገሮች ነጻ አካል እንዲፈትሹዋቸው ለመስማማት ለምን ይፈራሉ? አዎ፣ ኑ ኦክላንድ ኢንስቲትዩት ሐሰተኛ መሆኑን እራሳችሁ እዩ ነው ማለት ያለባቸው። እኛ ያልነው ውሸት ሆኖ ቢገኝ ደስተኞች ነን። ለመሆኑም፣ ሚስ ሚታል፣ ይህ ደብዳቤያችሁ ሚስተር ኦባማ ዘንድ ይደርሳል ብለው ያምናሉ? We are very sure that our voice, our research, is reaching the policy makers as well as the USAID. <laughs> <laughs> ፕሬዚደንት ኦባማ በዚህ ወደ ኋላ ጎታችና የዛሬ አደጋ ጉዞን እንዲያስቆሙ እየቀረበላቸው ላለው ዓለም አቀፍ ጥሪ ምላሽ በመስጠት አመራሩን ይጨብጣሉ ብለን ተስፋ እናደርጋለን ብለዋል። የግልጽ ደብዳቤው ጸሐፊዎች